አማራ ክልል ውስጥ የሚንቀሳቀሰው ኢዴሃን በየዩኒቨርሲቲው እየተነሳ ያለውን ግጭት ለማስቆም መንግሥት አፋጣኝ እርምጃ እንዲወስድ ጠይቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የአማራ ዲሞክራሲያዊ ኃይል ንቅናቄ አዴሃን ባወጣው መግለጫ በየዩኒቨርሲቲዎቹ በሰው ሕይወትና በመማር ማስተማሩ ሂደት ላይ የተጋረጠውን አደጋ ለማስቆም መንግሥት በአጥፊዎች ላይ እርምጃ መውሰድ አለበት ነው ያሉት ሊቀመንበሩ አቶ ተስፋውን አለምነህ። በኢትዮጵያ በተለያዩ አካባቢዎች ክቡር የሆነ የሰው ልጅ ህይወት እየተቀጸፈ ነው። ዚህም ደግሞ ከሰሞኑ ደግሞ በተለያዩ ዩኒቨርሲቲዎች አካባቢ ተማሪዎች ህይወታቸውን እያጡ ነው ያሉት። ይህንን ንቅናቄያችን አጥብቆ ያወግዛል። መንግስትም ተገቢውን እርምጃ መውሰድ እንዳለበት እናምናለን። ከዚህ ጋር በተያያዘ በተለያዩ ምክንያቶች ተማሪዎች እየተገደሉ ነው ያሉት። ስለዚህ ምንም አይነት ምክንያት ይኖረው የተማሪዎችን መማር ማስተማር ሊያሰናክል የሚችል እንቅስቃሴ መንግስት በአስቸኳይ እርምጃ መውሰድ መቻል አለበት ብለን እናምናለን። አቶ ተስፋውን አክለው ባለፈው የትግራይ ክልል ትምህርት ቢሮ ወደ አማራ ክልል ተመደበው ለሚሄዱ አዲስ ገቢ የዩኒቨርሲቲ ተማሪዎችን የደህንነት ስጋት አለ ብሎ ባስፈራራው መሰረት የቀሩ ተማሪዎችን የአማራ ክልል መንግስት መጥራቱ ለሕወሓት ትልቅ የፖለቲካ ኪሳራ በመሆኑ በአማራ ክልል በሚገኙ ዩኒቨርሲቲዎች ላይ ተጨማሪ ግጭት ከመከሰቱ በፊት የጸጥታ ኃይሉ ከፌዴራል መንግስቱ ጋር በመሆን የአፍራሽ ኃይሎችን ተልእኮ ማክሸፍ ይኖርበታል ነው ያሉት። አሁን ተማሪዎች ወደ ዩኒቨርሲቲዎች እንዲመጡ የአማራ ክልል መንግስት ቀን በማራዘም ድረስ ፈቅዷል። በዚህ ሂደት ውስጥ ደግሞ ቲፒኤልኤፍ የፖለቲካ ኪሳራ ይደርስበታል። ምክንያቱም አቲዱ ችግር አለ እያለ ሲናገር ነው የነበር። ሲመጡ ሰላም ነው በህብረተሰቡም በሰላማዊ መንገድ እያስተናገዳቸው የመማር ማስተማሩም የተሳለጠ ነበረ። ነገር ግን ይህን የፖለቲካ ኪሳራ ለማካካስ እዚህ ጋር ችግር እየተፈጠረ ነው አሁን። ስለዚህ ይህን ችግር ደግሞ አዴፓ ማስተካከል መቻል አለበት። ቀድሞ ምክንያቱም የሄደበትን መልካም ስራ መልካም ተግባር የሚያጠለሽን እየተገባሩ ያለው ስለዚህ ትቤልፍ መሄድበት መንገድ የለም። በግልጽ ለመናገር እውነት ለመናገር እኮ ተማሪዎችን ወደ አማራ ክልል አትሂዱ ሲል ምንም አይነት ኃላፊነት የሚባል ስሜት የለውም ማለት ነው። ሲቀሩ ደግሞ አሁን እንዳየነው እንደሰማነው ያመቻችላቸው ነገር የለም። ተማሪዎችን የፈለጋቸው ለፖለቲካ ትርፍ ብቻ እንጂ የእነሱን ቀጣይ ህይወት ምን ይሁን የሚል ነገር እያስጨነቀው አይደለም። በዚህ በኩል አሁንም አስረግጫ መናገር የምንፈልገው የአማራ ዩኒቨርሲቲዎች ያደረጉት ከፍተኛ ድጋፍም፣ ታጋሽነትም፣ ሰላማዊ እንቅስቃሴም ትልቅ ክብር አለኝ፣ አድናቆትም አለኝ። የጎንደር ዩኒቨርሲቲ እያንዳንዱ ወላጅ ለአንዳንድ ተማሪ ወላጅ እንዲሆን ማህበረሰቡ ወላጅ እንዲሆን ከትግራይ ክልል የመጡ ተማሪዎችን አዲስ አበባ ድረስ በመምጣት የደብረ ብርሃን ዩኒቨርሲቲ ተቀብሏቸዋል። ይሄ መልካም ተግባር ነው። ይሄ መልካም ተግባር እና አርያነት ያለው ተግባር ደግሞ ፖለቲካሊ ኪሳራ የሚያደርስባቸው ቡድኖች አሉ፣ ልክ እንደ ቲፒኤልኤፍ። ስለዚህ አጸፋዊ መልስ ይመልሳሉ። ዩኒቨርሲቲዎች ሰላም እንዳይሆኑ፣ ዩኒቨርሲቲዎች የመማር ማስተማር ሂደታቸው እንዲስተጓጎል፣ ጽንፈኛ ኃይሎች ለሚፈልጉት ኃይል ይጠቀሙበታል ማለት ነው። ለዛም ነው አሁን በተናገረ ማክስት አትሂዱ ብሎ ብያችሁ ነበር ለማለት ይመስላል አሁን የዩኒቨርሲቲዎች አካባቢ የሚነሳው ግጭት ስለዚህ የአማራ ክልል መንግስትም ሆነ የፌዴራል መንግስቱ በዩኒቨርሲቲዎች አካባቢ ያሉትን የጸጥታ ተቋማትን ማስከበር መቻል ነበረባቸው ከፍተኛ ድክመት አለባቸው በአንድ የሚሆን በሌላ መንገድ በእነሱ ድክመት ክቡር የሆነ የሰው ልጅ ህይወት ተማሪዎች ህይወታቸውን እያጡ ነው። ይህ ደግሞ እጅግ አሳዛኝና አሰፋሪ ተግባር ነው። በተነሳው አስተያየት ዙሪያ መልስ እንዲሰጡኝ የትግራይ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን በተደጋጋሚ በእጅ ስልካቸው ላይ ደውዬ ለማግኘት ያደረግኩት ሙከራ አልተሳካም። በመጨረሻ ተማሪዎቹ በዩኒቨርሲቲ ቆይታቸው ትንሿን ኢትዮጵያ ወክለው የሚቆዩበት ሀገር መሆኑን ተረድተው ከጽንፈኝነት ራሳቸውን እንዲጠብቁም አቶ ተስፋውን ጥሪ አቅርበዋል። ዩኒቨርሲቲዎች ትንሿ ኢትዮጵያ ናት። ሁሉም ከተለያየ አካባቢ የሚመጣ ማህበረሰብ ነው ያለ ኢትዮጵያም እንደ ኢትዮጵያ እንድትቀጥል ዩኒቨርሲቲዎች አካባቢ ያለው መስተጋብር ጥሩ ነው ከመማር ማስተማሩ ባለፈም፣ በሌላ አገላለጽ ደግሞ ዩኒቨርሲቲ አካባቢ የሚፈጠር ችግር ለመላው ኢትዮጵያ ነው የሚሆነው። ምክንያቱም እዛ አካባቢ ያለ ተማሪዎች ከሁሉም አካባቢ ስለመጡ አንድ የተወሰነች ኮሽ ያለ ነገር ሲሆን ሁሉንም ኢትዮጵያ ብሻል ማለት ነው። ስለዚህ ከፍተኛ ጥንቃቄ ያስፈልጋል። ተማሪዎችም አላስፈላጊ ከሆነ የጽንፈኛ ብሔርተኞች የሚያደርጉትን ሽኩቻ ወደ ጎን በመተው ትምህርታቸውን ብቻ እንዲከታተሉ ንቅናቄያችን መልእክት ማስተላለፍ ይፈልጋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር